አድማጮች የቁም ነገር ጨዋታው ገና ድሮ የጀመረ ይመስላል። ከአቶ ይልማ ጋ የምናደርገውን ቃለ ምልልስ እናስከትላለን። አቶ ይልማ አዳሙ የራዲዮ መጽሔት ታዳሚዎቻችን በተከታታይ በቀረቡ ስራዎችው ያስታውሶታል። ከዚህ ቀደም ለፕሮግራማችን እንግዳ አይደሉም። ሆኖም ረዘም ካለ ጊዜ በኋላ ነው እና መልሰን የምናገኘው። እንኳን ደህና መጡ። እንኳን ደህና ቆያችሁኝ አሉና አቶ ይልማ የባላንጣዎች ቡድን እያነጋገረ ነው። የአሜሪካን ያውም ወደ ሺ ስምንት መቶ ስልሳዎቹ የሚወስድ ብዙ ዘመናት የዘለቀ ታሪክ ከዛሬ ጋር እንዲስማማ ተደርጎ የተጻፈ የሚመስል እርሶ ደግሞ ይበልጥኑ ወደ እኛ ጉዳይ እንዲያመራ አድርገው ጽፈውታል። በላኩልን እና ቀደም ብለን ባስተናገድን ነው ጽሑፎ ላይ በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት አሉ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉት ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳርቶኝ ነበር ይላሉ። ጠቅላይ ሚኒስትሩና አንዳንድ አጋሮቻቸው አብረው ወዲህ ወደ ዩናይት ስቴትስ መጥተው ነበርና እርሶም ወዳሉበት ሎስ አንጀለስ ከተማ መጽሐፉ ደረሳቸው ይሆን? እንዲ አገኙ ይሆን? ሀሳቡን ለማበረከት እድል አላገኘሁም። ምክንያቱም እንደምታውቀው ብዙ ግርግር ነበረ እና በዛ የጠርፊያ ሰዓት ውስጥ እነሱ ላይ ተጨማሪ ጫና ማድረግም አልፈለግኩም እና ተስፋ የማደርገው ወያም በውታል ወይም ደግሞ በእናንተ ፕሮግራም አማካይነት ተምጠውታል ብዬ ነው። የሀሳቡ ተካፋይ እንደሚሆኑ እርግጠኛ ነኝ አቶ ኤልማ። ይህን ጽሁፍ በላኩልን ጊዜ ይልቁንም ደግሞ በፕሮግራማችን ባስተናገን ጊዜ ኢትዮጵያ ሁኔታ የጎላ የተለወጠበት ባይኖርም ከቀን ወደ ቀን ተስፋ የሚሰጠውም አጣብቅኝ ውስጥ የሚያስገባውም ሁኔታ ይበልጥ የጠነከረ ይመስላል። ግራና ቀኝና ይህን ጽሁፍ በላኩልን ሰሞን የቦምብ ፍንዳታ ነበር፣ በሰኔ ወር አጋማሽ። አሁን ደግሞ በጅጅጋ የደረሰ የቅርብ ጊዜ አደጋ አለ፣ አንድ ሳምንት ሆኖታል። አገሪቱ ውጥረት ሰፍኖ ይታያል። በቀጥታ ወደ ዋናው ጉዳያችን ማለፋችን አስቀድሞ ምን ይታዘባሉ? ዜና ሲከታተሉ ስለ ሀገሮ የሚያቸው ሁኔታዎች የፖለቲካው ውጥረት ምን ይታዩታል? በእውነቱ እንደ ኢትዮጵያ ያለ ሀገር በተለይ ደግሞ የህዝብ ግንዛቤ ያላደገበት ሀገር ውስጥ ለውጥ ሲመጣ ሁልጊዜ ከለውጡ ጋር አንዳንድ እንቅፋቶች ይገጥማሉ እና ሀገራችን እንደሚባለው ሳይደፈርስ አይጠራም እና የመሪዎቹ ኃላፊነትና ብቃት የሚለካው በእንደዚህ አይነት የክራይሲስ ጊዜ ነው እና አብርሃም ሊንከንን ለምሳሌ አሁንም እንደገና ለአንሳው ና እሱ የነበረበት ዘመን እንግዲህ ከዛሬ መቶ ሀምሳ ዓመት በፊት መሆኑ ነው። የሀገር አንድነት ጥያቄ ላይ የወደቅበት ጊዜ ነበር። የጦርነት ጨለማ ያንዣበበበት እና በኋላም ወደ ጦርነት የተገባበት ጊዜ ነበር እና አሜሪካን ከጥፋት ያዳናል። አሜሪካን ከዚህ ቀውስ እንድትወጣ ያደረገው የአብርሃም ሊንከን የመሪነት ብቃት ነው። እና አሁንም ቢሆን ጠቅላይ ሚኒስትር አብይ በብቁ ሰዎች እስከተከበቡ ድረስ እንደ አብርሃም ሊንከን በብቁ የሚለውን ባሰምርበት ባደምቀው ደስ ይለኛል። ብቃት ላይ የተመሰረተ ካቢኔ ሊኖራቸው ይገባል፣ ለአማካሪዎች ሊኖራቸው ይገባል። እና ከዚህ ችግር ውስጥ እንደምንወጣ ምንም አልጠራጠርም። አያያዛቸው ጥሩ ነው። ወደፊትም ተጨማሪ እንቅፋቶች ይገጥሟቸዋል ያለ ጥርጥር። በጽናት መቆም አለባቸው። በመልምስ ችግሮችን ቅደም ተከተል ደግሞ የማውጣት ብቃት ሊኖራቸው ይገባል። ይበልጥ ትኩረት የሚሰጣቸውን ጉዳዮች ቅድሚያ መስጠቱ ችግሮችን የመፍታቱን ያህል ወሳኝ ነው ነው የሚሉን እጅግ በጣም ወሳኝ ነው። ለምሳሌ የአሜሪካ የእርስ በእርስ ጦርነት ጊዜ ሁለት አብይ ችግሮች እና ወይም ችግሮች እንኳን ሳይሆን እንደ ቻሌንጅ የሚቆጠሩ ነገሮች ነበሩ። በመርህም ደረጃ ቢሆን አንደኛው አገርን አንድነትን የማስከበር ሁኔታ የሀገር አንድነትን የማስከበር ሁለተኛ ኮንስቲቱሽን የማያስከበር ይሹ እነዚህ ሁለት ነገሮች ናቸው ያሉት እና አብርሃም ሊንከን የትኛውን አስቀደመ? የሀገር አንድነትን፣ ሀገር አንድነትን ማስከበር አለብኝ። ሀገር አንድ ባልሆነችበት ባልተረጋጋችበት ሁኔታ ህገ መንግስት ምንድን ነው ፋይዳው? ህዝብ ከሌለ ህገ መንግስት የቱ ጋ ነው ሚናው ነው? ህገ መንግስት ያው ሰላም በሌለበት አንድነት በሌለበት አገር ጥሩ ህገ መንግስት ቢኖር ምድ ወጥኩ ስለዚህ አገርን ማረጋጋት የእሱ አንዱ ዋናው ተቀዳሚ ተግባሩ እሱ ነበር እና ያን ለማድረግ በመቻሉ ጦርነቱን በድል አሸንፎ፣ ሳይፈልግ ነው ጦርነት ሲገባው፣ አሸንፎ የተረጋጋ ሁኔታ ሲመጣ የባሪያዎች ስርዓት አከተመ፣ የዲሞክራሲ አቋም ከምን ጊዜው የበለጠ ተጠናክሮ አሁን የምናየውን እና አሁን የምንኖርበትን ዓለም ፈጠረ። ስለዚህ ቅደም ተከተልን የማወቅ ጉዳይ የአንድ መሪ ትልቁ ክህሎት ነው። ምክንያቱም አንድ ሺህ ችግሮች ነው አንድ ሺህ ችግሮች በአንድ ጊዜ ሁሉንም ለመፍታት አይችልም። ስለዚህ ቅድሚያውን ፕሮፌሰር ማነው ሊቀጣ ዶክተር አብይ ሲሆኑ አድንግ በትክክለኛው አቅጣጫ ላይ ይሄዱ ይመስለኛል በዚህ ረገድ አቶ ይልማ የማኔጅመንት ባለሙያ ነዎት። አሁን ያነሷቸው በዚህ መጽሐፍም በሚተረከው ውስጥ የአመራር ብቃት፣ የአስተዳደር ጉዳይ የጉዳዩ አንኳር ነውና የጠቅላይ ሚኒስትር አብይ አስተዳደር ገና የስልጣን ወይም የኃላፊነታቸው ጅምር እንደመሆኑ ብዙ ፈተናዎችን ከሁኔታዎች ጋር ማዛመድ የሚጠይቀውን ያህል የፈተናዎቹ ድንገተኝነትና ጠባይ የሚሄዱበትንም አቅጣጫ በራሱ እንዳይቀይስ የሚያነጋግር ይመስለኛል። አሁን በጅጅጋ የተከሰተ ሁኔታ ጥርት ብሎ የወጣ ግልጽ የሆነ መረጃ የለም። ነገር ግን አሁን ባለበት ወደ ከፋ አዝማሚያ እንዳያመራ ምንድን ነው በዚህ አይነት ጊዜ በመርህ ደረጃ፣ በጽንሰ ሐሳብ ደረጃ ቅድም በሚያነሳቸው ጭብጦች ውስጥ የሚታየው በጣም ጥሩ ጥያቄ ነው። ይሄ የቀውስ ዘመንን የመቋቋም ችሎታ የምንለው ክራይሲስ ማኔጅመንት ብዙ ስልት የማገናዘብ ሁኔታ የችግሮቹን ስፋትና ጥልቀት የማየት ችሎታን ይጠይቃል። ክራይሲስ ማኔጅመንት ከባድ ነገር ነው። ሕግን አክብረህ እና ከዚህ በፊት የተነደፉ ፕሮሰሶችን የአሰራር ዘዴዎችን ተከትለ የምትወጣው ነገር አይደለም እና አሁን በጅጂጋ አካባቢ የተፈጠረው እና በአጠቃላይም ደግሞ በሶማሊያ ክልል የተፈጠረው ችግር እጅግ በጣም የተወሳሰቡ ለውሳኔ በጣም የተወሳሰቡ ሁኔታዎች ያሉበት ነው። እና አንዳንድ ጊዜ ሰዎች መረጃ አላገኘንም ሲሉ ሰማለሁ። እንደዚህ አይነት እርምጃም መወሰድ ነበረበት ለምን አልተወሰደም የሚሉ ሰማለሁ። ይህ አይደለም ዋናው። ያንን አካባቢ የማረጋጋት ያንን አካባቢ ሕዝብ ሰላማዊ ኑሮ የማስተካከል ዓላማ እየተካሄደ እያለ በህዝቦች መካከል በጎሳዎች መካከል እዚያው አካባቢ ያለውን የኃይል አሰላለፍ አገናዝቦ እርምጃ መውሰድ ያስፈልጋል። እዚህ ላይ ግብታዊነት ቦታ የለውም። እርግጠኛ ነኝ ከማንኛችንም የበለጠ የችግሩን ውስብስብነት የሚያስረዳ የሚያሳይ መረጃ ያላቸው እነሱ ናቸው። እና እንዲሁ ከሩቅ ሆኜ ሳያው እነዚህን እያመዛዘኑ እየተጓዙ ይመስለኛል። ልክ እንደዚህ አይነት ችግሮችን ስትፈታ በወንዝ ውስጥ እንደ መራመድ ማለት ነው። በባዶ እግርህ እንዴት ነው በባዶ እግር ስትሄድ ጠጠሮች አሉ እና እነዚያን ጠጠሮች ስትረግጥ እግርህን እንዳይቆርጠው የተጠነቀቅ፣ ግን እርምጃህን ወደፊት ወደፊት የማድረግ በዘዴና በትዕግስት መሄድን ይጠይቃል እዛ የምትፈልገው ደረጃ ለመድረስ። እንደሚመስለኝ የዛ አካባቢ ችግር ከረጅም ዓመት የቆየ ስለሆነ እነዚህ ጠጠሮች የመርገጥ ሁኔታን በደንብ ምናቤ አይበታለሁ እና እንደዛ እየተራመዱ እንደሆነ ይሰማኛል። ጥንቃቄ የተሞላው ትዕግስት የታከለበት እና ዘላቂ መፍትሄ ለማግኘት የሚያዳረስ መንገድ ነው የሚከተሉት መከተል ያለባቸው ትክክል እያ ነው የሚታየኝ። እንደዛ እየተደረገ ይመስለኛል አቶ ይልማ እንዲህ ያለው ውጥረት ውስጥ አሁንም የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት፣ የሚበልጥ አላማን መያዝ፣ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትረካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን? በተግባር ብለው ያስባሉ የአደጋ ጉዳይ፣ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉና ልክ ነው። ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈታም። ከእኛ ፍላጎቱ ውጭ ከእኛ አቅሞች የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ። እና አንዱ የመሪ ብቃት የሚታየው ሰላምን፣ መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር፣ ጦር ቢነሳ፣ ሁከት በሰፊው ቢስፋፋ፣ ለዚያ የሚያስፈልገውን የጦር ዝግጅት የመከላከያ ዝግጅት የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግህ ብቻ ሰላም ነው መንገድ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁልጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ነው። አይሆንም ማለት ሊሆን ይችላል በሚለው እየተዘጋጀ ነገር ግን እስከ መጨረሻው በዚህ መንገድ መሄድ ያስፈልጋል እና የአሜሪካን ልምድ ለምሳሌ ብናይ አሜሪካ ውስጥ አብርሃም ሊንከን ከዛ ቀውስ ውስጥ ሊወጣ የቻለው በምንድን ነው? ዙሪያውን የከበቡት ሰዎች ከልዩ ልዩ አቅጣጫ ሀሳብ ሊያፈልቁ የሚችሉ ናቸው እንጂ ልክነህ ልክነህ ልክነህ የሚሉት አይደሉም። እንዲያውም እሱ ስብሰባ ላይ እርሶ ባሉት መሰረት ካለ እንዴ፣ ለምንድን ነው እርሶ ባሉት መሰረት የምትለኝ እና የኔን ሀሳብ የምትደግፈው? አንተን እኮ ይዘህ የቀጠርኩህና ያመጣሁህ ሌላ ሀሳብ እንድትሰጠኝ የኔን ሀሳብ ቻለ እንድታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችን ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ በሀገር አንድነት ላይ የተነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ሀይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነሱ። በማግለል የሚገኝ ነገር የለም። በማቅረብ እና በመነጋገር ነው። በደም ሳሳው ባህልን፣ ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን አመራር ወይም ያስተዳደር ባህል ነው የታዘብ ነው እና በቀደሙት ስርአቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለመሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን፣ ተጨባጭነቱን እንዴት ያይታል? ተመራጭነቱን ጥያቄ ሳናስገባ አናስገባ አሁን ከአቶ ይልማ ጋር የጀምርነው ወጋችን አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዳዬን አቶ ይልማ አዳሙን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጠልኝ።